ከቡራዩ ከተማ የጸጥታ ጉዳዮች ኮሚሽነር ሰለሞን ታደሰ ግድያ ጋር በተያያዘ በቁጥጥር ስር የዋሉ ናቸው ያሏቸው ግለሰቦች የት እንደታሰሩና በምን ሁኔታ ውስጥ እንደሚገኙ ለማወቅ አልቻልንም ሲሉ የአንዳንዶቹ ታሳሪዎች ቤተሰቦች ተናገሩ። የኦሮሚያ ክልላዊ መንግስት በበኩሉ የተጠቀሱት ግለሰቦች በቡራዩ ግድያ ወቅት በቁጥጥር ስር ከዋሉት መካከል አይደሉም፣ በክልሉ ፖሊስ እጅም አይገኙም ማለቱን ጠቅሳ ፀሐይ ዳምጠው ተከታዩን አጠናቅራለች። ወይዘሮ ለልሴ ፍቃዱ የመምህር ሰኚ አምሳሉ ባለቤት ናቸው። እርሳቸው እንደሚሉት መምህር ሰኚ የካቲት 14 2012 ዓ ም ለስራ እንደወጡ አልተመለሱም። በሪፍት ቫሊ ዩኒቨርሲቲ ቡራዩ ቅርንጫፍ መምህር የሆኑት ባለቤታቸው በዛው ቀን አዲስ አበባ ለስራ እንደተላኩ አለመመለሳቸው ነው ወይዘሮ ለልሴ የሚያብራሩት። የተያዘው እዛን ቀን እንትኑ ለስራ ወጥቶ ነበረ፣ ወደ ከተማ ማለት ነው፣ ወደ አዲስ አበባ እና ከዛ ስሲመለስ ደግሞ እሱ አካባቢ ደርሶ ታክሲ አጣሁኝ፣ ታክሲ የለም፣ ታክሲ አጣሁኝ፣ በቃ እንዴት ነው የማደርገው አለኝ። እና እኔም እዛን ቀን ርብሻ ነበረ እዚህ አካባቢ ቡራዩ አካባቢ፣ እኔም በቃ እዚህም ለምሳላም አይደለም ታክሲ ካጣ መንገድን ዝግ ነው፣ እዛው ደር አልኩት። ጓደኛ ቤት ነው የማድረው አለኝ። እዚህ አዲስ ሰፈር አካባቢ ጓደኛ ያለ፣ እሱ ጋር ነው የማድረው አለኝ። እና እዛው አደረ። እዛው ለሊት ስምንት ሰዓት አካባቢ ወስዶ ሄዱ አሉ። በቃ ከሱ ጋር ጓደኛውም ከሱ ጋር ተያዘ። ጓደኛው ደስታ መርጋ ነው የምባለው ስሙ። እሱ አሁን ተፈቷል። ሁለት ሳምንት ነው አሁን ታስሮ የተፈታው ማለት ነው። ጓደኛው ራሱም የት እንደታሰሩ እንዴት እንደነበሩ ምንም የማቆ ነገር የለም አለ ጓደኛው ራሱ ማለት ነው። እሱ ከተፈታ በኋላ ሰፈር አካባቢ ነው ራሴን ያገኘውታል። እንዴት እንዳመጡኝም ምንም ማቆ ነገር የለም አለ ወይዘሮ ባለቤታቸው በወጡበት ከቀሩ አንድ ወር ከሁለት ሳምንት ያለፋቸው መሆኑን ተናግረዋል። ሌላ የገቢ ምንጭ እንደሌላቸውና አንድ ልጃቸውን ይዞ እየተቸገሩ መሆኑንም ገልጿል። ስራ የለኝም፣ የገቢ ምንጭ የሚባል ምንም ነገር የለኝም። የቤት ኪራይ ውስጥ ነው የምኖረው። ምንም የለኝም። በቃ ቤት ውስጥ ብቻዬን ልጅ ይዤ በጣም እየተቸገርኩ ነው ያለሁት። ያለ ጥፋት ያለ ምንም ከስራው ላይ ከቤተሰቦቹ ላይ ተወስዶ ለምን እንደዚህ ታፍኖ ሰው ይቸገራል? ምንም በቃ ማወቅ ነው የምፈልገው። አቶ ቀበና ዱሜሳ የመምህር ደሳሌን ዱመሳ ወንድም ናቸው። ወንድማቸው በቀለም ወለጋ አንፍሎ ወረዳ ዳላሾሪ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን ገልጿል። ወደ አዲስ አበባ በመጡበት አጋጣሚም እንዴት በቁጥጥር ስር እንደዋሉ ለአሜሪካ ድምጽ አብራርቷል። በባሌ ዳዌ ሶራኒ በሚባል ቦታ ለአራት አመታት አስተምሯል። ከዛ በኋላ ወደ ቄሌ ሙልጋ ሙጌ ከተማ ተዘዋውሮ በማስተማር ላይ ነበር። በአካባቢው ያለው የጸጥታ ሁኔታ አስጊ በመሆኑ ስራውን ለቆ ወደ አዲስ አበባ ሄዶ ነበር። ስራ ፈልጋለሁ ብሎ አለም ገና ከተማ ወደሚገኙ ጓደኞቹ ሄደ። በየካቲት አስራ አራት ሁለት ሺ አስራ ሁለት ዓመተ ምህረትም በኦሮሚያ ፖሊስ አባላት በቁጥጥር ስር እንደዋለ ጓደኞቹ ደውለው ነገሩኝ። ከዛን ቀን ጀምሮ በሁሉም ፖሊስ ጣቢያዎች አፈላለጌ ላገኘው አልቻልኩም። አቶ ቀበና እንደተናገሩት መምህር ደሳለኝ እስካሁን የት እንዳሉ ባለመታወቁ ቤተሰባቸው ጭንቀት ውስጥ ይገኛል። የካቲት 14 2012 ዓ ም ነበር የቡራዩ ከተማ የጸጥታ ጽሕፈት ቤት ኃላፊ ኮሚሽነር ሰለሞን ታደሰ ማንነታቸው ባልታወቀ ታጣቂዎች የተገደሉት። በዚሁ ጥቃት አንድ የከተማው የመንግስት ስራ ኃላፊ እና ሌላ አንድ ሰው ቆስሏል። ይህንኑ ጥቃትና ግድያን ተከትሎ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የኦሮሚያ ክልል መንግስት ሲገልጽ ቆይቷል። የቡራዩ ከተማ ነዋሪዎች የሆኑት መምህር ሰኚ አምሳሉ፣ መምህር ደሳሌ ዱመሳ፣ አቶ ሶላን ሀይሌ፣ አቶ ለታዊርቱና አቶ ዩሱፍ አሊም በቁጥጥር ስር ከዋሉት መካከል መሆናቸው ነው ቤተሰቦቻቸው የሚናገሩት። በኦሮሚያ ፖሊስ በቁጥጥር ስር ከዋሉት ቀን ጀምሮ ግን የት እንዳሉ አለማወቃቸውን እነዚህ ቤተሰቦች ገልጿል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ከተማ ከተፈጸመው ግድያ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አለመሆናቸውን አስታውቋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩን መልስ ነው የሰጡት። በቡራዩ አካባቢ ተፈጥሮ በነበረው ችግር የጸጥታ ኃይሉ በወሰደው እርምጃ የተጠረጠሩ ሰዎችን በመያዝ ሁለት ነገር ነው የተደረገው። አንደኛው በከባድ ወንጀል የተጠረጠሩ ግለሰቦች ወደ ሕግ እንዲቀርቡ እና ወንጀላቸው እንዲጣራ የተሰራ ስራ ነበር። ሌሎቹ ደግሞ ተመክረው ከስህተታቸው ተምረው ወደ ቤተሰቦቻቸው የተመለሱም ነበሩ። ስለዚህ አንቺ ስማቸውን የጠቀሽልኝ ግለሰቦች ከኦሮሚያ ፖሊስ ባደረግኩት ማጣራት በወቅቱ ተጣርቶ የተለቀቁም ሊሆኑ ይችላሉ። አሁን ባለው ሁኔታ ግን በፖሊስ ኮሚሽኖች የሉም። ይህንን የሚያሳይ መረጃም እንደሌለ ነው ማጣራት የቻልኩት። በዚህ ዙሪያ ተጨማሪ መረጃ ካገኘን ይዘም ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጡ ነኝ ከአዲስ አበባ